Voice ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ሐሙስ ሕዳር 15 2009 ዓመተ ምሕረት ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምስጋና ቀንን ለምታከብሩ ሁሉ ባላችሁበት ሁሉ እንኳን አደረሳችሁ። አስተናጋጆቻችሁ ሰሎሞን አባተና ጤና ይስጥልን። እኔም አዲሱ አበበ ነኝ። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ጠቅላላ ጉባኤውን አንድ ጠንካራ ተቃዋሚ ፓርቲ በመፍጠር ለማጠናቀቅ ጥሪ አቀረበ። ኢዴፓ የወቅቱ ተቃዋሚ የተቃዋሚ ፓርቲዎችና ደጋፊያቸው የሆነው ህዝብ ቀዳሚና አንገብጋቢ አጀንዳ የህዝቡን ትግል በአግባቡ የሚመራ ጠንካራ ፓርቲ መፍጠር ላይ ማተኮር አለበት ብሎ አምኗል። የኢዴፓ ጠቅላላ ጉባኤ አዘጋጅ ኮሚቴ አባል አቶ ተስፋዬ መንበሩ ናቸው የተሰሙት። በአብይ ርዕሳችን ዘገባ ይኖረናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው። የኢትዮጵያ ባለስልጣናት የአሜሪካን ጨምሮ በመላ አፍሪካ የአየር ትርኢት በማድረግ ላይ የነበሩ በርካታ የውጭ አገር አውሮፕላኖችን በቁጥጥር ስር እንደዋሉ የዩናይትድ ስቴትስ ኤምባሲ ዛሬ ሐሙስ አስታወቀ። የኤምባሲው ባለስልጣናት በመግለጫቸው እንዳስታወቁት አሜሪካውያኑን አብራሪዎች ለማየት ስለሚቻልበት ሁኔታ ከኢትዮጵያ ባለስልጣናት ጋር እየተነጋገሩ ናቸው። ከሱዳን ተነስተው ያለፈቃድ የኢትዮጵያን ድንበር ያቋረጡ ሀያ ቀላል አውሮፕላኖች ባለፈው ማክሰኞ ኢትዮጵያ መግባታቸውን የሲቪል አቪዬሽን ባለስልጣን ማስታወቁም ተዘግቧል። በዘገባው መሠረት አውሮፕላኖቹ በአሁኑ ሰዓት ጋምቤላ አውሮፕላን ጣቢያ አርፈው የኢትዮጵያን አየር ክልል ያለፈቃድ የጣሱበት ምክንያት እየተጣራ ነው ሲሉ የአቪየሽኑ ዋና ዲሬክተር ኮሎኔል ወሰኔል ለሁነኛው ተናግረዋል። ይህ አይነቱ የአየር ትርኢት ከመላው ዓለም የተውጣጡ ቡድኖች በ35 ቀናት ውስጥ 37 ጊዜ በማረፍ አስር አገሮችን ለማቋረጥ የሚሞክሩበት ነው። የአማራ ብሔራዊ ክልላዊ መንግሥት ምክር ቤት 10 ነባርና 12 አዳዲስ ተሿሚዎች የተካተቱበት አዲስ ካቢኔ ይፋ አደረገ። ክልሉ አዲሱን ካቢኔ ይፋ ያደረገው ለሦስት ቀናት ያካሄደውን ጉባኤ ሲያጠናቅቅ ነው። የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸውና ምክትላቸው አቶ ብናልፍ አንዱ አለም በያዙት ኃላፊነት እንደሚቀጥሉ ተገልጿል። እስከ ቀበሌ ያሉ የአስተዳደር መዋቅሮች ለሕዝቡ ጥያቄ ምላሽ መስጠት እንዲችሉ ተደርገው እንደሚደራጁ ፕሬዚደንቱ አቶ ገዱ ለአገር ውስጥ መገናኛ ብዙሃን ተናግረዋል። ሪፖርተራችን እስክንድር ፍሬው ከአዲስ አበባ ያጠናቀረው ዘገባ ቀጥሎ ይቀርባል። በክልሉ ከተካሄደው የተቃውሞ እንቅስቃሴ በኋላ የመጀመሪያ የሆነ የካቢኔ ሹምሽር ነው በአማራ ክልል ይፋ የተደረገው። በኦሮሚያ ክልል እንደታየው ሁሉ በዚህ ክልልም አብዛኛዎቹ ተሿሚዎች አዳዲስ የሚባሉ ሰዎች ናቸው። ከ22ቱ ተሿሚዎች 12ቱ አዳዲስ መሆናቸውን ነው በመንግስት የመገናኛ ብዙሃን የተጠቀሰው የአማራ ክልል ምክር ቤት ያስታወቀው። የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸውና ምክትላቸው አቶ ብናልፍ አንዱአለም በያዙት ኃላፊነት መቀጠላቸው ተጠቁሟል። ከእነርሱ በተጨማሪ ዘጠኝ ነባ የቢሮ ኃላፊዎች ባሉበት እንደሚቀጥሉ ተገልጿል። የተሿሚዎቹን ዝርዝር ለምክር ቤቱ ያቀረቡት የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው ታሳቢ የተደረጉትን የሹመት መስፈርቶች አብራርተዋል። ተሿሚዎቹ በተለያዩ ደረጃዎች ያካበቱት የአመራር ልምድ ከነዚህ አንዱ መሆኑን ጠቅሰዋል። አዳዲስ ምሁራንን በማቀላቀል ካቢኔውን በተማረ ኃይል ለማጠናከር መሞከሩንም አስረድተዋል። የአዲሱ ካቢኔ መደራጀት ለሕብረተሰቡ ጥያቄዎች ምላሽ ለመስጠት ያለመ መሆኑንም ጠቁመዋል። እስከ ቀበሌ ድረስ ያሉ የአስተዳደር መዋቅሮችም የሕብረተሰቡን ጥያቄዎች መመለስ እንዲችሉ ተደርገው እንደሚደራጁ ገልጸዋል። እዚህ አመራር መልሶ የማደራጀት ስራ ከክልል ጀምሮ በዞን ደረጃ በከተሞችም በወረዳና ደግሞ እንዲሁም በቀበሌ ደረጃ መልሶ የማሸጋሸጉ ስራ የሚከናወን ይሆናል። ህብረተሰቡ የሚያነሳቸውን ጥያቄዎች በብቃት መመለስ በሚችልበት አቋም ላይ ሊሆን በሚያስችለው መንገድ የማሸጋሸግ መልሶ የማደራጀት ስራዎች ይሰራሉ ማለት ነው። ስልጣንን ለግል ኑሮ ማሻሻያነት የመጠቀም አዝማሚያ አንዱ ችግር መሆኑን ገዢ ፓርቲ ኢህአዴግ ባለፈው አመት መጨረሻ ባደረገው ስብሰባ ማስታወቁ ይታወሳል። ይህንን መነሻ በማድረግ ከዚህ ከያዝነው አመት መጀመሪያ አንስቶ የለውጥ እርምጃዎች እንደሚወሰዱም ጠቁሞ ነበር። በኦሮሚያ ከዚያም በፌዴራል መንግስቱ የተደረገው የካቢኔ ሹም ሽርም ነው። አሁን በአማራ ክልል ሲቀጥል የታየው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የሶማሌ የባህር ኃይል ወንበዴዎች ጥቃት ከፍተኛ ደረጃ በቀነሰ ሁኔታ ወይም በመቀነሱ ኔቶ ማለት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የጀመረውን ኦፕሬሽን ሺልድ ማለትም የውቅያኖስ ከለላ ዘመቻ የተባለውን ማቋረጡ ተገልጧል። ኔቶ በሕንድ ውቅያኖስ የሚያካሄደውን የባህር ኃይል ቅኝት ለመጨረሻ ጊዜ ያካሄደው የዴንማርክ አየር ኃይል መሆኑም ይታወቃል። የኔቶ ኦፕሬሽን ባህር ላይ ውንብድናን ስጋት የደቀነባቸውን የአውሮፓ ህብረትን፣ ዩናይትድ ስቴትስና ሌሎች ነጻ አገሮችን ያካተተ በተቀናጀ መልኩ ከፍተኛ ስኬት ያሳየ ዓለም አቀፍ የባህር ላይ ቅኝት ነው። የኔቶ አውሮፕላኖች የሚበሩት ከሲሼልስ በመነሳት እንደሆነም ታውቋል። ደቡብ ሱዳናውያን ከአንዲት ዓመፅ ከተቀሰቀሰባት ከተማ እየሸሹ ናቸው። ከዚህ ቀደም ከደቡብ ሱዳን ውዝግብ ለማምለጥ ለሚፈልጉ መሸሻና መጠለያ የነበረችው የይ ከተማ በሀገሪቱ በተቀሰቀሰው የእርስ በርስ ግጭት ውስጥ የአመፅ መናኸሪያ ሆናለች ተብሏል። የየይ ከተማ ነዋሪዎች ብዙውን ጊዜ ማታ ማታ የጠብመንጃ ተኩስ ጧጧት ደግሞ የአካባቢው ጠባቂ ወታደሮች ድምፅ ነው የሚሰሙ ተብሏል። በአብዛኛው የዲንካ የጎሳ ቡድን አባል ከሆኑት ከፕሬዚደንት ሳልቫኪር ወታደሮች የተውጣጣው ጦር ሰራዊት የከተማዪቱን መውጫ መንገዶች በሙሉ እንደሚቆጣጠር ተዘግቧል። ከየይ ከተማ ሸሽተው ዩጋንዳ ስደተኞች መጠለያ ጣቢያ የገቡ ሰዎች እንደሚናገሩት ከተማይቱ ውስጥም ሆነ በዩጋንዳና በደቡብ ሱዳን ድንበር መካከል በርካታ ጠለፋዎች፣ ወከባና ደብዛ ማጥፋት ተፈጽመዋል። የሚፈጸመውን አመፅ ለመግለጽም የይ ውስጥ ሰዎች እንደ ትንሽ ነው እንደ ትንኝ ነው የሚገደሉት ሲል በቅርቡ ዩጋንዳ ስደተኞች መጠለያ ሰፈር የደረሰውና የየይ ነጋዴዎች ድርጅት መሪ ማይክል አዩሜ ተናግሯል። ባለፈው መስከረም ለምሳሌ ሰባ አምስት የቦባ ቦባ አሽከርካሪዎች በመንግስት ታጣቂዎች ተወስደው ዛሬ የት እንዳሉ እንኳ አይታወቅም ሲል አዩሜ ያመልክቷል። ቦባ ቦባ ደቡብ ሱዳን ውስጥ የተለመደችና የታወቀች እንደ ሞተር ብስክሌት አይነት ተሽከርካሪ ነች። ይቅርታ። የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል እንዳስታወቀው ማዕከላዊ አፍሪካ ሪፐብሊክ ውስጥ በተቀናቃኝ ሚሊሺያ አባላት መካከል በተካሄደ ከባድ ውጊያ ቢያንስ 16 ሰዎች ሞተው ሌሎች በሺዎች የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅለዋል። በሴሌካሽ ሽምቅ ተዋጊ ቡድን ውስጥ በሚገኙት በሁለቱ የቀድሞ አንጃዎች ማለት የማዕከላዊ አፍሪካ የተሐድሶ ግንባር በተባለውና አንድነት ለማዕከላዊ አፍሪካ ሪፐብሊክ መካከል ግጭቱ የተቀሰቀሰው ባለፈው ሰኞ ብሪያ በተባለች ከተማ ውስጥ መሆኑም ታውቋል። በዚህም አንድ የተባበሩት መንግስታት የሰላም አስከባሪ ቡድን ጦር ሰፈር ሌላ ኃይል መጥቶ ታጣቂዎቹን እስካባረረበት ጊዜ ድረስ የጥቃት ኢላማ ሆኖ ቆይቶ ነበር። በአሁኑ ወቅት ከዋና ከተማው ባንጉዊ ሰሜን ምስራቅ 600 ኪሎ ሜትር ርቀት ላይ የምትገኘው የቢራ ከተማ በሰላም አስከባሪ ወታደሮች እየተጠበቀች መሆኗም ታውቋል። አንድ የመንግስታቱ ድርጅት ቃል አቀባይ በሰጠው ማስጠንቀቂያም በሰላማዊ ሕዝብ ላይ የሚካሄድ አመፅ በቸልታ የማይታለፍና በዓለም አቀፍ ፍርድ ቤቶችም የሚቀርብ እንደሆነ አመልክቷል። ሶሪያ የአየር ጥቃት አደረሰችብኝ ያለችው ቱርክ ኤፍ 16 ተዋጊ ጀቶቿን በተጠንቀቅ አቆመች። የሶሪያ መንግሥት በሰሜን ክፍል በሰፈሩ የቱርክ ወታደሮች ላይ የአየር ጥቃት አካሄዶ ሦስት ወታደሮች መገደላቸውን፣ ሌሎች አስር መቁሰላቸውን አንካራ ካስታወቀች በኋላ ነው ዛሬ ሐሙስ ተዋጊ ጀቶቿን በተጠንቀቅ ያሰለፈችው። አንድ ወታደር ክፉኛ ነው የቆሰለው ተብሏል። ምዕራባውያን ዲፕሎማቶች ሲናገሩ ትናንት ረቡዕ ምሽት ላይ በሶሪያ አየር ኃይል ኤል 39 አነስተኛ የጦር ጀቶች የተካሄደው ጥቃት አደገኛና የሶሪያን ግጭት አባብሶ ከቱርክ ጋርም ወደ ከፍተኛ ግጭት የሚወስድ ነው ይላሉ። መጀመሪያ ላይ ሰሜን ምስራቅ አሌፖ ውስጥ በምትገኘው አልባብ ከተማ ውስጥ ወታደሮች የተገደሉበት ግጭት የተባባሰው በእስላማዊ መንግሥት ነኝ ባይ አማጺ ቡድን ላይ ነበር። ሆኖም ግን የቱርክ ወታደራዊ ጦር ዛሬ ይፋ ባደረገው መግለጫ ኃላፊነቱ የሶሪያ መንግስት አየር ኃይል ነው ማለቱ ተመልክቷል። በመጨረሻም ታንክስ ታንክስጊቪንግ ማለትም የምስጋና ቀን ዛሬ በመላ ዩናይትድ ስቴትስ እየተከበረ ነው። በዚህ የምስጋና ቀን በተለይም ለኒውዮርኩ የሜሲስ ዓመታዊ የሰልፍ ስነ ስርዓት ጸጥታ ጥበቃው ተጠናክሮ ቦምብ የሚያነፈንፉ ወይም አነፍናፊ ውሾች በየአካባቢው ተንሰማርተው ጥበቃ ላይ እንደሆኑ የፖሊስ ባለስልጣናት ተናግረዋል። የባለፈው ሳምንት አንድ የአይሲስ ድረገጽ መጽሔት ይህን የኒውዮርኩን ሰልፍ ተስማሚ የጥቃት ኢላማ ብሎ ሲያበቃ ለአንባቢዎቹም ሰዎች ላይ ጉዳት ለማድረስ ተሽከርካሪዎችን መጠቀም ይቻላል ብሏል። የኒውዮርክ ፖሊስ ግን ተጨማሪ ጥበቃና የሰው ኃይል አሰማርቶ የሰልፉን ስነስርዓት በሰላም ለማካሄድ ዝግጅቱን አጠናቋል። ታንክስጊቪንግ በተለምዶ ብዙ አሜሪካውያን ቤተሰብ በአንድነት ተሰባስቦ በተለይ ተርክ የተባለችውን ቱርክ ዶሮ እየተመገበ የአሜሪካን ፉትቦል የሚባለውን በቴሌቪዥን እየተከታተለ የሚያሳልፈው ተወዳጅ በዓል ነው። ሌላው የዚህ በዓል ልማዳዊ ባህል ወዳጅ ዘመድ በመኪናም ይሁን በአየር ከቦታ ቦታ በመዘዋወር የሚገናኝበት በመሆኑ ከማንኛውም ጊዜ የበለጠ የመጓጓዣ ቀን ነው። ለምሳሌ ዘንድሮ ከትናንት ረቡዕ እስከ መጪው እሁድ ወደ 49 ሚሊዮን ህዝብ ቢያንስ የ80 ኪሎ ሜትር ጉዞ እንደሚያደርግ ታውቋል። ይህም እንደ አውሮፓ አቆጣጠር ከ207 ዓ ም ወዲህ ከፍተኛው መሆኑ ነው ተብሏል። ታዲያ ትናንት ረቡዕ በዋዜማ ፕሬዚዳንት ባራክ ኦባማ እንደ ሌሎቹ ፕሬዚዳንቶች ሁሉ ለቱርኪዋ ወይም ለተርኪዋ የተለመደውን ምህረት ለመጨረሻ ጊዜ ሰጥተዋል። እሳቸው የመጨረሻው የስልጣን ዘመናቸው ላይ በመሆኑ ነው እና በዚህም ወቅት በጣም ክብር ይሰማኛል፣ ለዚች ተርኪ ዛሬ ምህረት ሳደርግ በእውነቱ በጣም ደስታም ኩራትም ይሰማኛል ብለዋል። በኦባማ በመጨረሻም በዓሉ አንድ የሚያደርገን እንጂ የሚያለያየን አለመሆኑን ፕሬዚዳንቱ በአጽንኦት ተናግረዋል። ከሁለት ወር በኋላ ዋይት ሀውስ የሚገቡት የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕም አንድነትና ህብረትን የተመለከተ ጥሪ በማህበራዊ ድረገጽ አስተላልፈዋል። በዜጎች መካከል መተማመንን ማጎልበት ያስፈልጋል፣ እንዲያ ሲሆን አሜሪካውያን ልናደርግ የማንችለው ምንም ነገር የለም ሲሉ ዶናልድ ትራምፕ ተናግረዋል። በነገራችን ላይ የምስጋና ቀን ምክንያት በማድረግ ወደ ኋላ ላይ ልዩ ዝግጅት ይኖረናል። ዜናው አበቃ። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ህዳር 15 2009 ዓ ም ምሽት ፕሮግራም ነው። የምስጋና ቀንን በማሰብ ታንክስጊቪንግን ማለት ነው። በዋሽንግተን ዲሲ እና አካባቢዋ በስደተኞች ዙሪያ የሚሰራው ኢሲዲሲ በሚል ምህጻር ቃል የሚታወቀው የኢትዮጵያ ማህበረሰብ የልማት ድርጅት ለሀገሩ እንግዳ ለሆኑ ስደተኞች የራት ግብዣ ምሽት አዘጋጅቶ ነበር። የሚመጣውም ሰው በሙሉ ባዶ እጁ ነው የሚመጣ ሰው የለም። ቴንክስ ጊቪንግ በዓሉን ካሰብሽው ዋናው እንትኑ እሱ ነው። ሰው ሁሉ ቤቱ የሰራውን ምግብ ይዞ ይመጣና ያንን ምግብ አብረው ቁጭ ብለሽ ተሰባስበሽ ምግብ መብላትና የኢትዮጵያውያን ማህበረሰብ የልማት ድርጅት ኢሲዲሲ ዋና አስተባባሪ የሆኑት ወይዘሮ ቤተልሔም ደስታ ናቸው የሰማችኋቸው። ዝግጅት አለን ቆየት ተብሎ ቅድም አዲሱ እንዳለው። አሁን ግን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ነው የምንሸጋግረው። ቀዳሚውም የዕለቱ አብይ ርዕስ ነው። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ መደበኛ ጠቅላላ ጉባኤውን አንድ ጠንካራ ተቃዋሚ ፓርቲ በመፍጠር ለማጠናቀቅ ጥሪ አቅርበዋል። መንግስት አሁን ያለውን የፖለቲካ ቀውስ ለማርገብ ድርድር መጀመር አለበት ብለዋል። የጉባኤው አዘጋጅ ኮሚቴ አባላት ቀውሱ በአሁኑ መንገድ ከቀጠለ ሀገሪቱ ትፈርሳለች ሲሉ የጠቅላላ ጉባኤው አዘጋጅ ኮሚቴ አባል አቶ ልደቱ አያሌው አስጠንቅቀዋል። ሪፖርተራችን መለስካቸው አመሃ ተጨማሪ አለው። ኢዴፓ ዛሬ ከቀጥር በኋላ በጽህፈት ቤቱ በሰጠው መግለጫ እንዳስገነዘበው ሰባተኛው የፓርቲው መደበኛ ጉባኤ የሚካሄድበት ወቅት በሀገሪቱ ታሪክ እጅግ የተለየ እንደሆነ ከመነሻው ለማስገንዘብ ይሞክራል። በጽሑፍ መግለጫው አባባል በአሁኑ ወቅት በሀገራችን ታሪክ ታይቶ በማይታወቅ መጠን ከፍተኛ የፖለቲካ ቀውስ በመከሰቱ መንግሥት ሀገራችንን በአስቸኳይ ጊዜ አዋጅ ለማስተዳደር ተገዷል ይላል። ለዚህ ቀውስ መነሻውም አምባገነናዊ ስራዎት መኖሩ እንደሆነ የፓርቲው እምነት እንደሆነም ይገልጻል። ለህዝቡ ምክንያታዊ ጥያቄዎች መንግሥት ተገቢ መልስ ለመስጠት አለመፈለጉ አንድ ጉዳይ መሆኑን የጠቆመው ይህ መግለጫ ጠንካራ ተቃዋሚ ፓርቲዎች አለመኖራቸው ደግሞ የህዝቡን ትግል ወደ ኃይል እርምጃና ብጥብጥ እንድሄድ አስገድዶታል ብለዋል። ይህ ከቀጠለ ያለውን ስጋት በመግለጽም ኢዴፓ አንድ የመፍትሄ መንገድ ነው ያለውን አቅርበዋል። የአዘጋጅ ኮሚቴው አባል አቶ ተስፋዬ መንበሩ ከዚሁ ምክንያታዊ ስጋት በመነሳት ኢዴፓ የወቅቱ ተቃዋሚ የተቃዋሚ ፓርቲዎችና ደጋፊያቸው የሆነው ህዝብ ቀዳሚና አንገብጋቢ አጀንዳ የህዝቡን ትግል በአግባቡ የሚመራ ጠንካራ ፓርቲ መፍጠር ላይ ማተኮር አለበት ብሎ አምኗል። ጠንካራ ፓርቲ መፍጠር የሚቻለው በዋናነት በህዝቡ የነቃ ሁለንተናዊ ተሳትፎ ቢሆንም ኢዴፓ ለዚህ ወቅታዊና ወሳኝ አጀንዳውን መሆን የበኩሉን ኃላፊነት ለመወጣት ወስኗል። የሚቀጥሉትን ስድስት ወራት በአግባቡ በመጠቀምና በቂ ዝግጅት በማድረግ ተጠናክሮ ለመውጣት የሚያስችለውን ጥረት ሁሉ ለማድረግ እየተዘጋጀ ይገኛል። በአንድ ሀገር የጠንካራ ፓርቲዎች ወይም ፓርቲ መኖር ለሀገርም ሆነ ለህዝብ ጥቅም ያለው ሚና በጣም አስፈላጊና የማይተካ መሆኑን በማመን የጉዳዩ ባለቤት የሆነው ህዝብ፣ መንግስት፣ ተቃዋሚ ፓርቲዎችና የተለያዩ የህብረተሰብ ክፍሎች የበኩላቸውን ኃላፊነት መወጣት ይኖርባቸዋል። ኢዴፓ ይህን ጠንካራ ፓርቲ ለመፍጠር ለህዝቡ ለመንግስትና ለተቃዋሚ ፓርቲዎች እንዲሁም ለምሁራንና ለባለ ሀብቶችም ድርሻቸው እንዲወጡ ጥሪ አቅርቧል። በተለይ ከተቃዋሚ ፓርቲዎች ጋር በመተባበርና በመደጋገፍ ለመስራት አስፈላጊ ሆነው ከተገኘም ለመዋሃድ ፍላጎቱ እንዳለውም ገልጿል። ጋዜጠኞች በመግለጫው ላይ ተንተርሰው የተለያዩ ጥያቄዎች አንስተዋል። በአስቸኳይ ጊዜ አዋጁ ተገኝቷል በሚባለው መረጋጋት የኢዴፓ አመራር አባላትና የፓርቲው ሰባተኛ ጉባኤ አዘጋጅ ኮሚቴ አባላት አይስማሙም። እነሱ መሠረታዊ መፍትሄ አላስገኘም ባይ ናቸው። ዋናው መንግሥት ከተቃዋሚ ፓርቲዎችና ያገባናል ከሚሉ አካላት ጋር ድርድር መጀመሩ ነው ይላሉ አቶ ግዛቸው አንማው። አስቸኳይ ጊዜ አዋጁን ተጠቅመን ለህዝቡ ለውጥ የስርዓት ለውጥ ወይም ማሻሻያዎችን ማናደር ከሆነ አሁንም ቢሆን አስቸኳይ ጊዜ አዋጁ ቢነሳ ሀገሪቱ ወደ መፍትሄ ልትሄድ አችልም ወይም ወደ መረጋጋት ልትሄድ አችልም። ምክንያቱም አስቸኳይ ጊዜ አዋጁን የጊዜ መግዣ ነው እንጂ ያደረግነው የስርዓትና የፖሊሲ ማሻሻያዎችን እያደረግንበት አይደለም። ወይም ደግሞ ተቃዋሚ ፓርቲዎች ጋር ተደራድረን ተነጋግሮ መንግስት ተደራድሮ የመፍትሄ ሀሳብ እያስቀመጥ አይደለም። በአሁኑ ሰዓት አስቸኳይ ጊዜ አዋጁ ጊዜያዊ መፍትሄ ለመንግስት ፎይታ መጥቶ ሊሆን ይችላል፣ ግን ይሄ የዘላቂ መፍትሄን የሚያረጋግጥ አይደለም። ሶ ዘላቂ መፍትሄ ማምጣት ካለበት ከሚመለከታቸው የፖለቲካ ኃይሎች ጋር መንግስት ቁጭ ብሎ ተደራድሮ የድርድሩም ውጤት ለህዝብ በፐብሊክ ሚዲያም ሌሎች የሚዲያ የሚመለከታቸው መላው የኢትዮጵያን ህዝብ መድረስ በሚችሉ ሚዲያዎች ተገልጾ ነው ውጤት ማምጣት ያለበት እንጂ አስቸኳይ ጊዜ አዋጁ በራሱ ውጤት አምጧል ማለት አይቻልም። ሌላው የኮሚቴ አባላት አቶ ወልደቱ አያሌው ደግሞ በአስቸኳይ ጊዜ አዋጁ የችግሩ መሰረት ፈጽሞ እንዳልተነካ ገልጸው የሚከተለውን አክለው ነበረ። የተሻለ የመብት ጥያቄ የጠየቀን ህዝብ የተሻለ የመብት መብት ሰጥቶ ጥያቄውን ማስተናገድ ሲገባ በአስቸኳይ ጊዜ አዋጁ የበለጠ መብቱን ነው የተቀመው። ስለዚህ የአስቸኳይ ጊዜ አዋጁ የመፍትሄው አካል ሳይሆን የሆነው ችግሩን የማባባሻ መንገድ ነው። ስለዚህ አሁን መንግስት የአስቸኳይ ጊዜ አዋጁን በቅርብ ጊዜ ላነሳ ነው እያለ የአስቸኳይ ጊዜ አዋጁ ቢነሳ ደስ ነው የሚል። ግን መታወቅ ያለበት እነዚህ የፖለቲካ መፍትሄዎች ሳይሰጡ ህዝቡ ከአስቸኳይ ጊዜ አዋጁ በፊት ለብጥብጡ ምክንያት የሆኑ ያነሳቸው ጥያቄዎች ተገቢ መልስ ሳያገኙ የአስቸኳይ ጊዜ አዋጁ ቢነሳ ዞሮ ዞሮ የነበረው ችግር ውስጥ ነው የምንመለሰው። ምክንያቱም የአስቸኳይ ጊዜ አዋጁ የመለሰው መልስ የለም የሰጠው መፍትሄ የለም። ግልጽ እንዲሆን ነው። ስለዚህ ጥያቄያችን የአስቸኳይ ጊዜ አዋጁ እራዘምልን ወይም ይቆይልን አይደለም። ይሄ የአስቸኳይ ጊዜ አዋጁ የፈጠረውን አንጻራዊ መረጋጋትና ሰላም ተጠቅመን ተሎ ብለን ወደ ፖለቲካዊ መፍትሄ ነው፣ ተሎ ብለን ህዝቡ ያነሳውን ጥያቄ፣ ለብጥብጡ ለቀውሱ ምክንያት የሆኑትን ችግሮች ተሎ ብለን አድሬስ እናደርጋል። ይህን ስናደርግ ነው በዘላቂነት ችግሩ የሚፈታው። ያን የአስቸኳይ ጊዜ አዋጁ ቢነሳ ወደ ነበርንበት አንመለስም። የኢሌፓ መስራቻ ተወለቱ አያሌው ያለው መንግስት በመሰረቱ አምባገነን ነው ብለው ካለፉት የአገሪቱ መንግስታት እንዳልተማረ አስታውሰዋል። ሁኔታው በዚህ ከቀጠለም አገሪቱ ትልቅ የህልውና አደጋ ላይ ናት ብለዋል። ይሄ ስርዓት አሁንም ከተጋረጠው አደጋ ቅንጣት ያህል ያልተማረ መሆኑ ነው እያየን ያለ፣ ቅንጣት ያህል አንዳንዶቹ ባለስልጣኖቻችን ቶታሊ አውት ኦፍ ተች ናቸው። ኢትዮጵያ ውስጥ ምንም ነገር ተፈጠረ ብለው የሚያምኑ በዚህ የሚቀጠል ከሆነ ይሄ የፖለቲካ ትንቢት አይደለም ወይም ጥንቆላ አይደለም ነባራዊ ሁኔታው በደንብ የሚያሳይ ይቻ አገር ትፈርሳለች፣ ምንም ጥርጥር ትፈርሳለች። እንዲህ አይነት የፖለቲካ አስተሳሰብ ያፈርሰ፣ ያ ደግሞ ማንንም አይጠቅም፣ ቢገባቸው ኖሮ ገዥውንም ፓርቲ አይጠቅም። አክለውም መፍትሄ ነው ወዳሉት ሀሳብ ተሻግረዋል። ስለዚህ ይሄ እጅግ አሳሳቢ የሆነ ነገር ነው። ስለዚህ አሁን ለኢዴፓ ራሱን የማጠናከር ያለማጠናከር፣ ስልጣን የማግኘት ያለማግኘት ጉዳይ አይደለም። ወቅቱ ላይ አሁን ስቴክ ያለው ነገር የአገር ህልውና ጉዳይ ነው። የመፍረስ ያለመፍረስ ጥያቄ ነው ያሉ እንደ ሀገር የመቀጠል ያለመቀጠል ጥያቄ ነው ያለው። ይህን ሁኔታ የተረዳ መስሎን ነበር መንግስት ከቁጥጥር ውጭ ሊሆን ነው፣ የሀገሪቱን አጠቃላይ ህልውና ፈተና ውስጥ የሚከት ችግር ተፈጥሯል፣ በዚህ ምክንያት የአስቸኳይ ጊዜ አዋጅ አውጃለሁ ሲል፣ ይህን አደጋ የተረዳው መስሎን ነበር። ከማግስቱ ጀምሮ ግን እየወሰደ ያለው እርምጃ የሚያሳየው ይህን አደጋ ያልተረዳው አሁንም በስልጣን ለሌሎች ዓመታት መቀጠል ይችላሉ እኔው ነኝ ያለሁት አማራጭ ብሎ እየቀጠለ ነው። ይሄ አደጋ ነው። እንዲህ አይነት አስተሳሰብ እንዲህ አይነት ስርዓት ምን አይነት ችግር ሊያስከትል እንደሚችል በሀገርና በህዝብ ሊቢያ ላይ አይተነዋል፣ የመን ላይ አይተነዋል፣ ሶሪያ ላይ አይተነዋል። ይሄ እዚህ ሀገር እንዲደገም ፍላጎት የለም። ይሄ ሲሆን ዝም ብለን ማየት አንችልም፣ መጮ አለብን። ስለዚህ ይሄ አሳስቦን ነው በዚህ ሌብል ሌላውም የተቃዋሚ ፓርቲ የዚህን ችግር አሳሳቢነት ተረድቶ ተቃዋሚ ፓርቲ ጠንካራ ሲሆን ለሀገሪቱ ሰላምና መረጋጋትም አስተዋጽኦ ያበረክታል። ህዝቡን አቅጣጫ ሲዞ በተገቢ ሁኔታ መምራት ይችላል። ህዝቡ የታገለለትን ዓላማ ሊያመጣ የሚችል ለውጥ እንዲመጣ አስተዋጽኦ ያደርጋል። ምክንያቱም ፕላትፎርም አለው፣ ሀሳብ አለው። ዝም ብሎ በአካባቢ ጎበዝ አለቃ የሚመራ ትግል ግን ሄዶ ሄዶ ህዝቡ የሞተለትን የጠየቀውን ጥያቄ የሚያመጣ ውጤት ሊያመጣ አይችልም። ምናልባት ኢህአዴግን ሊያወርድ ይችላል። ከኢህአዴግ በኋላ ግን ከኢህአዴግ የተሻለ ስርዓት ይተካል ብሎ መተማመን አይቻልም። ኢዴፓ ቀደም ሲል ይህን ጋዜጣዊ መግለጫ በጊዮን ሆቴል ሊሰጥ እንደነበረና ከኮማንድ ፖስቱ መከልከሉን አሳውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሱዳን ካሉ አራት ታጣቂ ቡድኖች አንደኛው የሱዳን ሕዝብ ነፃ ውጪ እንቅስቃሴ ሰሜን ሕፃናትን ለውጊያ መመልመልና መጠቀምን ለማቆም እንዲሁም ለመከላከል ተስማምተዋል። ሊሳሽላይን ከጄኔቫ ዘገባ ልካለች። ሶሎሞን ክፍሌ ያቀርበዋል። ኤስፒኤልኤም ኖርዝ ወይም የሱዳን ሕዝብ ነፃ ውጪ እንቅስቃሴ ሰሜን የተባለው ታጣቂ ቡድን ስምምነቱን ተግባራዊ ለማድረግ ፊርማውን ትላንት ያኖረው ጄኔቭ ውስጥ ነው። በአሁኑ ወቅት በተባበሩት መንግስታት ድርጅት ዋና ጸሐፊ የወጣ ሪፖርት ሀገሪቱ ውስጥ ሀምሳ ዘጠኝ የታጠቁ ቡድኖችና የመንግስቱ ኃይሎች ሕፃናት ልጆችን ለጦርነት በመመልመልና በመጠቀም ከፍተኛ ጥሰት ይፈጽማሉ ሲል ዘርዝሯል። እነዚህ ጥሰቶችም ግድያዎችና የአካል ጉዳት ማድረስን፣ በትምህርት ቤቶችና ሆስፒታሎች ላይ ጥቃት ማካሄድን፣ አስገዳጅ ወሲብ መፈጸምን ሕፃናትን ለውጊያ መመልመልንና ጠለፋን ይጨምራሉ፣ ይላል ሪፖርቱ። የሱዳን ሕዝብ ነፃ አውጪ እንቅስቃሴ ሰሜን ይህን የተግባር ዕቅድ ስምምነት በመፈረም ስሙን ከዓለሙ ድርጅት ዝርዝር ውስጥ ለማስወጣት ተስፋ ያደርጋል። በተባበሩት መንግስታት የሕፃናትና ወታደራዊ ግጭቶች ጉዳይ የዋና ጸሐፊው ልዩ ተጠሪ ሌላ ዜሩጊ፣ ታጣቂ ቡድኖች የዓለሙ ድርጅት ባወጣው ስም ዝርዝር ውስጥ መግባቱን አጥብቀው ይፈሩታል ይላሉ። is ready to cooperate, is ready to stop the violation. የግጭቱ አካል የሆነ አንድ ታጣቂ ቡድን ከተስማማ እና ጥሰቶችን ለማቆም ዝግጁ ከሆነ እኔም የማበረታታቸው ያንኑ እንዲያደርጉ ነው። ከመስማማታቸው በፊት ለፈጸሟቸው ጥሰቶች ከመወንጀል ይልቅ ያን ወደኋላ ትቶ ወደፊት መራመዱ ነው የሚጠቅመው። በጥሰቶቹ የሚቀጥሉ ከሆነ ግን ያኔ ስማቸው በጥቁር መዝገብ ውስጥ እንዲገባና እንዲወገዙ ይደረጋል። ይህ የተግባር ስምምነት ዩኒሴፍ ማለትም የተባበሩት መንግስታት የሕፃናት መርጃ ድርጅትና ሸሪኮቹ ኤስፒኤልኤም ኖርዝ ወደሚገኝባቸው የኑባ ተራሮችና የብሉ ናይል ክፍለ ግዛት መግባት እንደተፈቀደላቸው ወዲያውኑ ይጀምራል ተብሏል። የተባበሩት መንግስታት የረድኤት ድርጅት እስካሁን ባለው ጊዜ ግን ላለፉት አምስት ዓመታት ያህል መሆኑ ነው ወደ እነዚህ አካባቢዎች እንዲገቡ አይፈቀድላቸውም ነበር። ለዚያ ምክንያቱ የሱዳን መንግሥት ነው ሲል ይከሳል፣ ኤስፒኤልኤም ኖርዝ። በተባበሩት ድርጅት የሕፃናትና ወታደራዊ ግጭቶች ጉዳይ የዋና ጸሐፊው ልዩ ተጠሪ ሌይላ ዜሩጌ እንደሚሉት ከሆነ የዓለሙ ድርጅት አንዴ ወደ እነዚያ አካባቢዎች መግባት ከጀመረ ሠራተኞቹ በታጣቂ ቡድኖቹ ውስጥ ምን ያህሉ ሕፃናት መሆናቸውን ለማጣራት ይችላሉ። የሱዳን ሕዝብ ነፃ አውጪ እንቅስቃሴ ሰሜን ሊቀመንበር ማሊክ አጋር ለአሜሪካ ድምፅ ሲናገሩ እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ም የተባበሩት መንግስታት ድርጅት ያወጣው ሪፖርት 11 ሕፃናት ብቻ ለውትድርና መመልመላቸውን አሳይቷል። በቅርቡ የወጣ አዲስ ሪፖርት ግን ቁጥሩን ወደ አራት ያወርደዋል ብለዋል። ችግሩ በቁጥሩ መብዛትና ማነስ ላይ አይደለም ያለው አንድም ይሁን አስር ያ አይደለም ችግሩ። ዋናው ችግር ሁለቱም ይሁኑ ሶስት ሕጻናት ከአቅማቸው በላይ ለሆነና መሰለፍ ሳይኖርባቸው ለእነሱ ሕይወትና ለወላጆቻቸው አስቸጋሪ የሆነ ሕይወት ውስጥ እንዲገቡ ማድረጉ ነው። እናም እኔ እንደሚመስለኝ ችግሩ የቁጥር ሳይሆን የመሠረታዊ ደንብ ጥሰት ነው። ከዚህ በኋላ የሕፃናቱን ከውትድርና ተግባር አውጥቶ ወደ ህብረተሰቡ የሚቀላቀልበትን ሂደት የሚያስፈጽመው ዩኒሴፍ ይሆናል። ዩኒሴፍ አስቀድሞ የሕፃናት ወላጆች ያሉባቸውን ስፍራዎች ያፈላልጋል። ከተመለሱ በኋላም የትምህርት ዕድልና የአእምሮ መረጋጋት ሊያገኙ የሚችሉበትን መንገድ ያመቻቻል ተብሏል። ወደ ኬንያ ይወስደናል። ተከታዩ ዘገባ በኬንያ ዩኒቨርሲቲዎች በተማሪዎች ላይ የተደቀኑ ሁከትና ጽንፈኝነትን የመሳሰሉ ችግሮች ላይ የሚወያይ ስብሰባ በዚህ በያዝነው ሳምንት ናይሮቢ ውስጥ እየተካሄደ ነው። የቪኦኤዋ ጂል ክሬይግ ከናይሮቢ ዩኒቨርሲቲ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታይት ታቀርበዋለች። ለኬንያ የኮሌጅ ተማሪዎች የዩኒቨርስቲ ቆይታቸው በየትምህርት ክፍለ ጊዜው የሚጠበቁባቸው ወረቀቶች የአመት መጨረሻ ፈተናዎችና ሌሊቱን ሙሉ ሲያጠኑ ማደሩ ብቻ አይደለም በዩኒቨርስቲዎቻቸው ስላሉት የጽንፈኝነትና የሁከት ጉዳዮች ስጋትም መመካከል አለባቸው እነዚህ ችግሮች ተጨባጭ እንደሆኑ ነው ተማሪዎቹ የሚናገሩት ሊንዳ ኦችል የኬንያ የብሔራዊ ህብ ህብረትና ውህደት ኮሚሽነር ናቸው። እንዲህ ይላሉ። ለጽንፈኝነት የሚጋለጡት እብዶች አይደሉም። እናንተን የሚመስሉ ሰዎች ናቸው። ልክ አሁን እንደ ለበስኩት ጽድት ያለ ልብስ የሚለብሱ ሰዎች ናቸው። እናንተ እንደምትገምቱት ለምሳሌ ትምህርት ቤት ያልተማሩ ሰዎችም አይደሉም። እንደኛው አይነት ሰዎች ናቸው። ኦችል ይህን ያስገነዘቡት ትናንትና ረቡዕ ናይሮቢ ዩኒቨርሲቲ ውስጥ በሀገሪቱ ዙሪያ ካሉ ዩኒቨርሲቲዎች ለተሰባሰቡ የተማሪዎች መሪዎች ባሰሙት ንግግር ነው። ከተወያዩባቸው ተማሪዎችን ከሚመለከቱ ችግሮች መካከል ታዲያ በዋናነት የተነሱት ለአክራሪነት ቅስቀሳ የመጋለጡ ጉዳይና ሁከተኛ ጽንፈኝነትን የተመለከቱ ጉዳዮች ነበሩ። ቪክተር ሁሩ የሶስት ቀናቱን ስብሰባ ያዘጋጀው የወጣቶች እድገት መርሃ ግብር የተባለ ድርጅት መስራች ፕሬዝደንት ናቸው። ወጣቶች በኑሯቸው ሲከፉ፣ ያኔ ነው ለጽንፈኝነት የሚጋለጡት። ሁከተኛ ቡድኖች ያኔ ነው የሚያገኟቸው። ስለዚህ እኛም የምንሰራው እነዚህን ወጣቶች መርዳት ይገባል በሚል እምነት ነው ምክንያቱም የምጣኔ ሀብት እድሉ በጣም እየጠበበ ስለመጣ በሌሎች የተለያዩ መንገዶች ኑሯቸውን እንዲያሸንፉ እንሻለን። በናይሮቢው ውይይት ላይ የተሳተፈችው አንዷ የተማሪዎች ተወካይ ሱዛን ሙንጊ በበኩሏ የኬንያ ዩኒቨርስቲ ተማሪዎች የሽብርተኝነትን አደጋ በራሳቸው ደርሶ አይተውታል በማለት በጋሪሳ ዩኒቨርሲቲ 147 ተማሪዎች የተገደሉበትን ጥቃት ታስታውሳለች። ሽብርተኝነት መዘዙ ብዙ ነው ብላም የተማሪዎቹ ተጠሪ ትዘረዝራለች። የምንወዳቸው ሲሞቱብን አዎ እንጎዳለን እንጂ፣ ኢኮኖሚያችንንም ይጎዳል። የሀገራችንን በዓለም ላይ ያላትን ገጽታም ያበላሻል። በየቴሌቪዥኑ የዜና ስርጭት የኬንያው ሽብርተኛ ጥቃት እየተባለ ሲወራ ይጎዳናል፣ ግን ከሁሉም ከሁሉም የሚብሰው ጓደኞቻችንን ስለሚነጥቀን ነው። የኬንያ አገር አቀፍ ህብረት ኮሚሽነሯ ሊንዳ ኦችል የዩኒቨርስቲ ተማሪዎች አክራሪ ፕሮፓጋንዳን ሃይማኖታዊ አስተምሮትን ላልሆነ አላማ መጠቀሚያ ማድረግን፣ ጎሳን መሰረት ያደረገ አክራሪነትን ነቅተው እንዲከላከሉ ይመክራሉ። ለአክራሪነትና ሁከተኛ ጽንፈኝነት አላማቸው የሚመለምሉት ቡድኖች ዩኒቨርሲቲዎችን የመሳሰሉ መደበኛ ተቋማትን ኢላማ ያደርጋሉ። በአሁኑ ጊዜ ምን እያደረጉ እንደሆነ ታውቃላችሁ? በጣም ጎበዝ ጎበዝ የሆኑ ተማሪዎችን ነው የሚያጠምዱት። ስለዚህ ኢላማዎቻቸው እናንተ ናችሁ። አያይዘውም ኮሚሽነሯ ሰዎችን ለጽንፈኛ አለማ የሚያነሳሱት እንደ አልሸባብና የእስልምና መንግስት ነኝ ብሎ ራሱን የሚጠራው ቡድን ብቻ እንዳልሆኑ ያስረዳሉ። የፖለቲካ ዓላማቸውን ለማስፈጸም የሚጠቅማቸው ከሆነ በተለይ በምርጫ ወቅት አንዱን ብሔረሰብ በሌላው ብሔረሰብ ላይ ጥቃት እንዲያደርስ የሚቀሰቅሱ ፖለቲከኞችና ሌሎችም አሉ ብለዋል። የኬንያው ምርጫ እየተቃረበ ነው። የሚቀጥለው የአውሮፓውያኑ 2017 ነሐሴ ወር ላይ ነው ሊከናወን የታቀደው። የተከበራችሁ አድማጮቻችን ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። በድጋሚ መልካም ምሽት፣ እንዲሁም በዓሉን ለምታከብሩ መልካም የምስጋና ቀን እንመኛለን። የምናስተናግዳችሁ አዲሱ አበበና እኔም ሰሎሞን አባተንን። አሁን ከምሽቱ ሶስት ሰዓት ተኩል ሆኗል። አዲስ አበባ ላይ ጆጊል የቴክኒሻኑ ነው፣ በስቱዲዮ መሳሪያዎች ላይ ይገኛል። የስርጭቱ መሪ ንጉሱ ታምሬ ነው። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። አሜሪካ ውስጥ የተቃወሙ ስንት ሕንጻ የሰበሩ ስንት ፍሩቤ ይዘጉ ብዙ እንትኖችን ያደረጉ አሉ። እነሱ እንደተቃወሙ ብላችሁ አልተናገራችሁም። ኢትዮጵያ ውስጥ ግን አንድ ሰው ቢያስነጥስ አስነጠስ ብላችሁ ትዘግባላችሁ። ለምንድን ነው አገራችሁም የምታበጣበጡት? አይደብርም? እውነት ጋዜጠኛ ከሆናችሁ እኩል አሜሪካ ውስጥ የሚደረገው ምን አትደብቁ። እናንተ ኢትዮጵያ ውስጥ በቃ ታነፈንፋላችሁ። ምን ተፈጠ? እና ይደብራል። አሜሪካ ውስጥ ያየ ነው በሚል በቢቢሲ በሲኤንኤን ሚዲያዎች እያየናቸው ነው። እኔም እዚህ ነው የምኖረው እና አመሰግናለሁ። ከቬጋስ ነኝ። ሰለሞን ዎች እንደምን አላችሁ? ሰኞ ዕለት ባስተላልፋችሁት መርሃ ግብራችሁ ላይ አንድ አድማጭ ቃለ መጠየቅ ስታደርጉ የእንግሊዝ ቋንቋ ለማረም ስትሉ የቃለ መጠየቅ ተረጊ ሰውዬ ሀሳብ እየበሳተናችሁ ነው እና እኛን ስለምንረዳው አታረሙ ዝም ብላችሁ ቀጥሉ ብለዋል እንዳውም ደግሞ እናንተን ማን አስተማሪ አደረጋችሁ የአማርኛ አስተማሪ ማን አደረጋችሁ ብለው ትንሽ ዘለፋ ነገርም ወርውረዋል እና ተገቢ አይመስለኝም እንረዳዋለን ከሚሉ እረዳዋለሁ ቢሉ ይሻላል ምክንያቱም እሳቸው ሌላውን ሊወክሉ አይችሉም እኔን ሊወክሉ አይችሉም በስንት ሚሊዮን የሚቆጠር አገር ቤት ያለውን ህዝብ ሊወክሉ አይችሉም እሳቸው ለራሳቸው ይረዱት፣ ግን ብዙ የማይረዳው አለ። ሁለተኛ እንደገና በሰው ስራ ጣልቃ መግባት ይመስለኛል። እሳቸው ስለ ጋዜጠኝነት የሚያውቁት አይመስለኝም። ጋዜጠኝነት ማለት ትምህርት ቤት ማለት ነው። ጋዜጠኝነት ማለት በተማረው ቋንቋ፣ በሚያስተላልፈው ቋንቋ ጥርት ያለ መልእክት የሚያስተላልፍ ማለት ነው እና ትክክለኛ አማርኛ ቋንቋ የምናገኘው ከእናንተ ከቪኦኤ እና ከጀርመን ራዲዮ ነው። የሀገር ቤት ብዙሀን መገናኛዎችማ ሀያ አምስት ከመቶው እንግሊዘኛ ነው ከውሸቱ በተጨማሪ ማለት ነው እና ቪኦኤዎች ትክክለኛ ናችሁ ትክክለኛ አርሙ ትክክለኛም ታስተላልፉት ቀጥሉበት አመሰግናለሁ ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 202 205 9942 የውስጥ መስመር አስራ አራት ነው። አስተያየቶቻችሁም በድምፅ በተቀረጸው መመሪያ መሰረት እንድታኖሩልን በትህትና እናስታውሳለን። ኢሜይል ለምትጠቀሙ አድራሻው ሆርን አት ቪኦኤ ኒውስ ዳት ካም ነው። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። የምስጋና ቀን የታንክስጊቪንግ ሙዚቃን ጋብዛችሁ። ያኔ ከተነጋገርን ወዲህ ብዙ ነገሮች ተፈጠሩ፣ አንዳንዶቹም የሚያስቁ አንዳንዶቹም የመረሩ። በይቅርታሽ ተማምኜ የሆነውንም ልዘርዝር፣ ጓደኛ የመሆንሽን ሁሌን ደምን ልናገር፣ ጓደኛ የመሆንሽን ሁሌን ዳምን ልናገር። አንዳንዴ አስብሻለሁ። እንደምነሽ? እንዴት አለሽ? ባወቅሁ ኖሮ እመኛለሁ። ዶን አንድሌ የሚጫወተውን የታንክስ ጊቪንግ ማይ ታንክስ ጊቪንግ እነሆ have happened since the last time we spoke. Some of them are funny. Some of them ain't no joke and I trust you will forgive me if I lay it on the line. I always thought you were a friend of mine. And sometimes I think about For every breath, for every day of living, this is my thanksgiving. Now, the trouble with you and me, my friend, is the trouble with this nation. Too many blessings. Appreciation, and I know that kind of notion. Well, it just ain't cool. So, send me back to Sunday school because I'm tired of waiting for reason to arrive. I've expectations, i got family and friends i got satisfied work, i got a bed that bends For every breath, for every day of living This is my place My Thanksgiving, yeah, Don Hanley That was a man of very similar truths That's በነገራችን ላይ ቆንጅታ የነች ይህን ዘፈን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። የምስጋና ቀን የተከታዩ ዝግጅት ርዕስ ነው። በዋሽንግ ወደዛ ከመሄድ በፊት ሰለሞን፣ ማ ተጠይቆ ማ ይቀራል? ትናንት እኔን ጠይቀህኛል፣ ተናግራለ። ባጭሩ እንዴት ነው ታንክስጊቪንግ የምታከብረው አታከብረ? እንዴት አይነት ድንገተኛ ጥያቄ ነው እና ከአንተ ጋር አብረን እያከበርን ነው ከህዝቡ ጋር። በዋሽንግተን ዲሲ ቨርጂኒያና ሜሪላንድ ለሚገኙ አዲስ መጥ ስደተኞች የአሜሪካውያንን የምስጋና ቀን ተሰብስበው እንዲያከብሩ በስደተኞች ዙሪያ የሚሰራው የኢትዮጵያ ማህበረሰብ ልማት ድርጅት በእንግሊዝኛው ምህጻረ ቃል ኢሲዲሲ የእራት ምሽት አዘጋጅቶ ነበር። በድርጅቱ ቅርንጫፍ መስሪያ ቤት የአፍሪካ ልማት ስደተኞች ዋና ዳይሬክተር እና የልማት ምክር ሰራተኛ ዋና ዳይሬክተር ሳራ ዙሎ እና የድርጅቱ ዋና አስተባባሪ ቤተልሔም ደስታን ስለ በዓሉ ዝግጅት መስታወት አራጋው አነጋግራቸዋለች። አሜሪካውያኑ በጉጉት ከሚጠብቁት በዓላት መካከል አንዱ ታንክስጊቪንግ ወይም የምስጋና ቀን ነው። ቤተሰብ ዘመድ አዝማድ የሚገናኝበት የሚመሰጋገንበት፣ እንዲሁም በአንድ ማዕድ ተቀምጦ ለበዓሉ የተዘጋጀውን በጋራ የሚቋደሱበት ቀን ነው። በዚህ የምስጋና ቀን በዋሽንግተን ዲሲና አካባቢዋ በስደተኞች ዙሪያ የሚሰራው ድርጅት ኢሲዲሲ ከተለያዩ ሀገሮች ወደ አሜሪካ ለመጡና ለሀገሪቱ እንግዳ ለሆኑ ስደተኞች የራት ምሽት ሲያዘጋጅ አምስት ዓመታትን አስቆጥሯል። ስለ ዘንድሮ የራት ምሽት አላማ የድርጅቱ ዋና አስተባባሪ የሆኑት ወይዘሮ ቤተልሔም ደስታ ነግረውናል። ይሄ እንግዲህ እኛ የእኛ ዋናው ስራችን እዚህ ሀገር ስደተኞችን መቀበል ነው። ስደተኞች የሚመጡት ከተለያዩ ሀገሮች አፍጋኒስታን፣ ሲሪያ፣ ኢራቅ ፓኪስታን፣ ቻይና በጣም ከተለያዩ ሀገሮች የሚመጡ ስደተኞች ናቸው። ይህንን ዝግጅት በየአመቱ ነው የምናዘጋጀው። ሁሌ የምናዘጋጀው ከታንክስጊቪንግ በፊት ያለው እሁድ ላይ ነው የምናዘጋጀው። ታንክስጊቪንግን እንደምታቂ በዚህ ድሮ ጊዜ የነበሩት ኔቲፍ እንዲኖቹ መጀመሪያ የመጡትን ሪሴትለሮችን የመጀመሪያ ጊዜ አብሮ ምግብ የበሉበት ነው የሚባለው። እንግዲህ እሱን በዓል ለመቀጠል ነው ያው ዲስ እዚህ የሚመጡትን ሬፊጂዎቹን ከኮሚኒቲው ጋር ተቀላቅለው ታንክስጊቪንግን እንዲያከብሩ ነው ለኮሚኒቲዎችም ለማሳወቅ ነው። ሪፊውጂ ምንድን ነው? ማን ናቸው? ከየት መጡ የሚለውንም ነገር እንዲያውቁ ለማድረግ ነው። ይሄኛው አምስተኛ ዓመታችን ነው እንግዲህ። ለተከታታይ አምስት ዓመታት ይህንን ዝግጅት አዘጋጅታችኋል ማለት ነው? አዎ፣ ኢትዮጵያውያን ኤርትራውያን ይመጣሉ። አዎ፣ ኢትዮጵያውያን፣ ኤርትራውያን፣ ሱዳን፣ ኮንጎ፣ ሱማሌ። ኦርጋናይዜሽኑ ይሄን ሁሉ ሰው ነው ተቀብሎ እዚህ ሀገር አዲስ ኑሮ እንዲጀምሩ የሚረዳው እናንተ ናችሁ። መጠለያውን የምታዘጋጁት ከሁሉም ጀምሮ ነው። አዎ፣ እነሱ ከመምጣታቸው በፊት ቤት አዘጋጅተን የቤት እቃዎቹን ገዝተን ከመጡን በኋላ ትምህርት ስራ ሕክምና ሁሉን እንዲያገኙ የምናደረገው እኛ። ስደተኞች እዚህ ሀገር ይመጣሉ፣ የባህል ግጭት ይኖራል እና እነዛን የባህል ግጭቶች እንዲረዱት ወይም እንዲያውቁ የምታደርጉት ስልጠና አለ። አንደኛው ሰርቪስ የምንሰጣቸው ካልቸራል ኦሪንቴሽን ነው ከመምጣታቸው በፊት ም ያገኛሉ እዚህ ከመጡ በኋላ ም ያገኛሉ ምን ያህል ሰዎች ነበሩ የተሳተፉት በዚህ በምስጋና ራት ግብሻ ላይ በጣም ብዙ ሰው ነበር ከሶስት መቶ በላይ ሰው ነው ፓርቲቤት ያደረገ የአፍሪካ ስደተኞች ልማት ዋና ዳይሬክተር የሆኑት ወይዘሮ ሳራ ዞሎ የራት ምሽቱ ምን ይመስል እንደነበር ሲገልጹ እንደ ማህበር ነው ማህበር ሲሄዱ ሰው ምግብ ይዞ እንደሚሄድ ሰው ባዶ እጁን አይመጣም እ የምንጋብዛቸውን እንትኖችን በሙሉ እንኳን ሬፊጂዎቹ የራሳቸውን የሀገራቸውን ምግብ ሰብቶ ይመጣሉ ተጋባዡም ደግሞ ከኮሚኒቲ ማህበረሰብ ማህበረሰብ ማህበረሰቡ የሚመጣውም ሰው በሙሉ ባዶ እጁ ነው የሚመጣ ሰው የለም። ቴንክስ ጊቪንግ በዓሉን ካሰብሽው ዋናው እንትኑ እሱ ነው። ሰው ሁሉ ቤቱ የሰራውን ምግብ ይዞ ይመጣና ያንን ምግብ አብረው ቁጭ ብለች ተሰባስበች ምግብ መብላትና ስለ እርስ በርስ መተዋወቅ። የሰዎቹ ምላሽ ምን ይመስል ነበር? እዛ የተሰበሰቡት በሙሉ ኦ በጣም ምላሹ በጣም ኃይለኛ ደስታ ነበረ። ያው ሬፊጂዎቹን የማወቅ የነሱን ምግብ የማየት፣ የነሱን በዓል መልመድ፣ የነሱን ቋንቋ መስማት፣ የነሱን ዳንስና ሙዚቃ መስማት ለእነሱ እድል ስላገኙ በጣም ህብረተሰብ ህብረተሰቡን ደግሞ ስንል ቤተክርስቲያኖችም ይመጣሉ። ብዙ ቤተክርስቲያኖች አሉ። ሬስቶራንቶች ይሰጣሉ። ትልልቅ ግሮሰሪዎች፣ የምግብ ግሮሰሪዎች ይሰጣሉ። ሰ ሁሉ ነገር እዛ ያለው የተሰጠቃ ነው ስጦታ ነው። ምንም የተገዛ ምን ያለቃ ምንም የለም። ሁሉ ነገር ጠረጴዛው ልብሱን ብታይ ለምሳሌ አበባውም ቢሆንም ለዘፈኑ የምንጠቀምበት ስፒከር ቢሆንም ሁሉ ነገሩ በሙሉ ለዛን ቀን ተብሎ የተሰጠ ስጦታ ነው። እንዳልኩሽ እነዚህ ሰዎች አዲስ ናቸው ለዚህ ሀገር ሲመጡ እነዚህን ሲመጡ ሰዎቹ ሰው ብዙ የሚያውቀውን ነው የሚፈራው። ስለዚህ ነው ሰውን ስትተዋወቂው ሰውን ስትለምጁ ከሰው ጋር ቁጭ ብለሽ ምግብ ስትበይ ያ ሰው እንዳንቺ መሆኑን እንዳንቺ እንኳን የአንቺን አይነት ቋንቋ ባያወራም የአንቺ አይነት ሃይማኖት ባይኖረውም ለሰው ለሰው የምንተዋወቅበት ነገር ይኖራል። ሁሌ ሰው ስልና እሱን ነው ለሰው ለዚህ ለአሜሪካን ላሉት ሰዎችን እንዲያውቁ የምንፈልገው። እና አሁን እሱን ድግሱን ስንደግስ ድግሱ ለሁሉም ሰው ክፍት ነው ነው በግብዣ ብቻ አይደለ። የተጠራ ሰው ብቻ ሁሉ፣ ሰው ነው ማንም ሰው መምጣት ይችላል። ይ ነው ከየት ሀገር መጣች፣ ስማችሁ ማን ነው፣ እናንተ ሀገር ምግቡ እንዴት ነው የሚበላው፣ ሲልና በጣም በሚገርም አይነት ሰው፣ በጣም ከአንቺ የተለየ የሚመስልሽ ሰው ብዙ ቁጭ ቤት ብረሻቸው ስታዋሪ እና አብረሻቸው ምግብ ስትበይ ልክ እንደ አንቺ እንደሆኑ ወደ ገነዘብ ያለ እና ትልቁ እንትን የዚህ ግብዣ እሱ ነው ዋናው። አሁን ስፔሻሊ እንደም አዲስ ምርጫ መጥቷል፣ ምን ብሏል? እና ያው ብዙ ስለ ኢሚግራንት ብዙ ወር እየተወራ ነው እንደምታውቂው። እና ለህዝቡም ደግሞ የእኛ ስራ እሱ መሆን አለበት። ኢሚግራንት ማለት ስፔሻሊ ሬፊጂ ማን ናቸው፣ ከየት እንደ የሚመጡት፣ ለምን እዚህ ሀገር መጡ፣ ምን አይነት ሰዎች ናቸው የሚለውን ለህዝቡ ለማስተዋወቅ እንዲ አይነት ድግፍ ስታረጊ እና ሰው እንዲቀላቀል አብረ ስታረጊ ሰው እንዲለማመድ ስታረጊ የበለጠ ሰውን ታስተምሪያል። መቼም የምስጋና ቀን እራት ከተባለ ምግቡ ከተርኪ ነው የሚጀምረው። እንግዲህ ስዕሉን አድማጮቻችን እንዲ ለመስራት ከምሳት እንግዲህ ከተርኪ ጀምራል። የአሜሪካን ያው ተርኪ አለ፣ የድንች ገንፎ አለ። ያው እንግዲህ በአሜሪካኑ ነው የምጀምርልሽ። ሳፊኝ የሚሉት አለ። ሳፊኝ ያው ተርኪው ሲጠበስ ተርኪው ሆዷ ውስጥ ተገብቶ ብ ነው ዳቦ የሚሞላው ነው እሱን፣ እሱ ከዶሯ ሆድ ይወጣና ከጎን አብሮ ይቀመጣል። እሱ አለ አምበር የሚሉት ነገር አለ። እንደ እንጆሪ አይነት ቆምጠጥ የሚል አይነት ነገር ነው፣ ፍራፍሬ ነገር ነው። እሱ አለ። ያው መኮሮኒ ከበቺ ተደባልቆ የሚሰራ አለ። ይሄኛው እንግዲህ ያው ደንበኛ የአሜሪካ የባህል ምግቡ ነው። በዚህ በምስጋና ቀን የሚበላው ምግብ ነው የሚበላው ነገር ምግብ ነው። ግን እኛ ደግሞ ያው እንደምልሽ ከሌላ ሀገር ስላመጣን የእኛ አሁን ቢፌ ላይ ብታያዩ ከሲሪያ የመጣ ምግብ ነበር፣ ፓኪስታን የመጣ ምግብ ነበረን፣ ከኮንጎ የመጣ ምግብ ነበረን፣ ከሱዳን የመጣ ምግብ ነበረን፣ ከኢትዮጵያ የመጣ ምግብ ነበረን። እዚህ ሀገር ደግሞ አሜሪካንም ቢሆኑ ደግሞ ነው ጣሊያኖቹ ለየት ያለ ምግብ የሚሰሩ ተደርጎታል። የጣሊያኖቹ ምግብ አለ። የፖሊሾቹ ምግብ አለ። የአይሪሾቹ ምግብ ነበረ። የቻይና ምግብ ነበር። የኮሪያ ምግብ ነበረን። እንግዲህ በትንሹ አንድ ከሰላሳ ከአርባ በላይ የተለያዩ አይነት የምግብ ነበረን። እንግዲህ ጠረጴዛው ስለዚህ ሲበላ፣ ሲጠጣ፣ ሲወራ፣ ሲሳቅ፣ ሲደነስ እንደምንለው ቢፌው ራሱ የአሜሪካንን መልክ ያሳያል። እንዴት አሜሪካን ነው? የሁሉም ከየለሙ ሰው ሲመጣ የራሱን ባህሉን፣ ሃይማኖቱን፣ እምነቱን ይዞ መጥቶ ግን ሁላችንም ቦታ እዚህ እንዳለን እና አብረን ተቀላቅለን መኖር እንደምንችል ነው የሚያሳየው። እንግዲህ በምግብ እንኳ የምትመለከቱ እሱ የእሱ አይነት መሆኑን ማየት እንግዲህ ለሚቀጥለው አመት እንመጣለን እንወጣለን እኛም ከተጋበዝን እንደ በጣም ትጋበዛለች እንዳልኩት ግን ባዶ እጅ መምጣት አይቻልም። ባትናንት ነው እሱ ነው እ ውሃም ሆነ ጠላም ሆነ ዳቦም ሆነ የሆነ ነገር ተይዞ መመጣት አለበት። ዋና ሱም ብቻ ነው ሰው የምንጠየቀው። ለመጣሰው በሙሉ ያው በራችን ክፍት ነው። በጣም እናመሰግናለን። እንግዲህ ለሚቀጥለው አመት በሰላም ያድርሰን። መልካም በዓል መልካም የምስጋና ቀን ይሁንላችሁ። ለእናንተ የሚሆንላችሁ መልካም የምስጋና ቀን ወይዘሮ ቤተልሔም ደስታንና ባልደረባችን አስታዎት ሹምዬንም እኛም ከዚህ እናመስግን። ወደ ተከታዩ ዝግጅት ነው የምናልፈው። ባህልና ማህበረሰብ የፕሮግራሙ አዛግጅና ይመጣ አንተ ለምትስቃለህ አሉላ እዚህ ነው ለማለት ፈልጌ በሳቅ ሳልባል መጣ እንኳ አደረሰ መጀመሪያ ለታንክስጊቪንግ የስቱዲዮ እንግዳችን ምን አለህ ዛሬ እጅህ ከምን ዛሬ ለእንተም ብዙ የሚርቅ አይመስለኝም ርዕሱ ሰለሞንም በቅርበት የመከታተል ወይ የመስማት እድሉ እንዳለ አስባለሁ አንድ ቲያትር ከተማችን ገብቷል፣ እያነጋገረ ነው። የመጀመሪያውን ክፍል ባለፈው ሳምንት ፈንጠቅ አድርገናል። በቂ ሰዓት አልተገኘለትም። እያዩ ፈንገስ በአዲስ አበባ የነገሰ ይመስለኛል። ገዘፍ ብሎ የሚሰማ እዚህ ዩናይት ስቴትስን መጥቶ ያን ያለ የመሰለ ሙቅ ያለ አቀባበል ገጥሞታል። ፌስታሌን ይላል። ይሄኛው ታዲያ የአንድ የጠፋ ፌስታል ውስጡ ምን እንደያዘ ያዩ ሰዎች ብቻ የሚያውቁት ለባሉም የሚስማማ ይመስለኛል ያን የሚተርክ ያንን ቲያትር ተመልክተው የመድረክ ሰዎች ናቸው። ሁለት እንግዶቻችን በፕሮግራሞቻችን በተለያዩ ጊዜያት መላልሰው የሚመጡ ፈታ ፈታ አድርገው እንዲያዩት አብረውንም እንዲያሳዩን የተደረገ ውይይት ነው። ሁለተኛውም ክፍል ነው ይዤ የመጣሁት። ፌስቲቫል ውስጥ መቼም ተርኪ አይኖርም። ተርኪን የሚመለከት ስላለ ተርኪን ያወቀ አይመስለኝም። ተርኪ ጋር ከመድረሱ በፊት ነው። ባይሆን ታዲያ ደራሲውና ተዋናዮቹን ወደኋላ ላይ ስናገኛቸው የዩናይትድ ስቴትስ ቆይታቸው ጊዜ ተርኪን የመሳሰሉ እንግዳ ነገሮችናቀርባቸዋለን ብለናል። ደስ ይሆናል እንግዶቼን ላስተዋወቅ እና ወደ ውይይቱ እናምራ። መልካም የራዲዮ መጽሔትም የሌሎች ፕሮግራሞቻችን ቤተኞቻችን የሆኑ ናቸው ብያለው የመድረክ ተዋናዮቹ አለም ፀሐይ ወዳጆና ተመስገን አፈወርቅ ናቸው። ወደ ለተመስገን ባነሳሁለት የመጨረሻ ጥያቄ ነው ውይይታችን የምንጀምረው በዛም ንግባ። የአንድ ሰው ቲያትርን ታሪካዊ ሁኔታም ታሪካዊ አመጣጡን በዚህ በዩናይት ስቴትስም ሆነ ሌሎች አካባቢዎች ያለውን ጨምረሽ ነው ከኢትዮጵያ ተሞክሮች ጋር ያዛመድሽልን አለም። ተመስገን ሶስት ነጥቦችን አለም ከነሳቻቸው ጋር አያይዘህ እንድትመለከት እናድርግ። ተዋናዩ አለ ግሩም ዘነበ ይህንን ሁለት ሰዓት ከሀያ ደቂቃዎች ተመልካቹ ሙሉ እስረኛው ሆኖ በአዳራሽ ውስጥ እንዲቆይ የማድረግ አቅሙን ያሳየበት፣ ደራሲው በሀሳብም ጥልቀት በኩምክና ለዛውም ቃለ ተውኔቱ በተጻፈበት መንፈስ ግሩም ስራውን እናያለን። የቅንብር ስራም በመድረክ ላይ ከሙዚቃው ጋር ተዋህዶ የተሰሩትን ለዚሁ ተብሎ የተደረሰውን ሙዚቃ ጨምረን አይተናል። እስኪ በተናጥል ሶስቱን ተመልከታቸው። ስለ ተዋናዩ ንገረን፣ ስለ ደራሲውም ሆነ አጠቃላይ ቅንብሩን በመድረክ የቀረበበትን መንፈስ ጨምረ ጥሩ አንዱም እኔ በጣም ያስደንቀኝ ነገር ይሄንን መሪውን ገጸ ባህሪ የተጫወተው ግሩም ገጸ ባህሪውን ከብቃት በላይ ነው የተጫወተው። በእኔ እይታ በጣም በጥሩ በሆነ ሁኔታ ነው የተጫወተው እና እንደ አክተር በሚያስቀና መልኩ ነው የተጫወተው እና በዛ ላመሰግነው። ወዳለኝ ደራሲው በረከት ነገሮችን እንዴት በጥልቅ እያየ በሚያዋዛ በቀልድ መልኩ ግን ብዙ ነገሮችን ማህበራዊ፣ ፖለቲካዊ ሁኔታዎችን የሚተቹ ነገሮችን በጥልቀት መጽፉ ራሱ በጣም የሚያስገርም ሆኖ አግኝቼዋለሁ። ዓለም ወደ አነሳችውም ነጥብ ስመለስ እንዳለችው በኢትዮጵያ አንዳንድ ሞኖሎግ የሚባሉት የአጨዋወት አይነቶች ወይም በአንድ ሰው የሚደረጉ አጫጭር ነገሮች የተለመዱ እንደነበሩ ይታወቃል። እዚህ አሜሪካ የአንድ ሰው ተውኔት ወይም ሶሎ ፐርፎርማንስ ይሉታል የተለመደ ነው። እንደ ኦል ዘ ሮንግ ሲዘን፣ ቢዮንድ ግሎሪ አሜሪካን ፌስታ የተሰኙ የአንድ ሰው ተውኔቶች በኒውዮርክ ብሮድዌይ፣ ብዙዎቹ ከበጀት ከምናምን የተነሱ ናቸው። ለምሳሌ አራት ሰው የሚያሳትፍ አራት አክተር የሚያሳተፍ ተውኔት እስከ ሶስት መቶ ሺህ ዶላር ይሰጫል። ስለዚህ አንዳንዶቹ አትራፊዎችም ስላልሆኑ ወደዚህ ውስጥ የመግባት አዝማሚያ እንደታየባቸው አንዳንድ የትናንት ጽሁፎች አይቻለኝ የሶሎ ፐርፎርማንስ ከሞኖሎግ እና ከስታንዳፕ ኮሜዲ ዘውግ ጋር ዝምድና እንዳለው ይጠቁማል። እያዩ ፈንገስ ከውጭ ምን ይለየዋል? አንደኛ በኢትዮጵያ ውስጥ አለም እንዳለችው የመጀመሪያው ፈርቀዳጅ ሆኖ እናገኘዋለን። የውጭው እንዲያም እስካሁን ያየሁት ረጅሙ ሶሎ ፐርፎርማንስ ያየሁት ዘጠና ደቂቃ ነው። እያዩ ፈንገስ እንዳየኸው ሁለት ሰዓት ኦልሞስት ተኩል ድረስ የሚሄድ ነው። የሶሎ ፐርፎርማንስ የሚያደርጉት ብዙውን እንዳየሁት ተመልካች አንዳንዱ ተመልካቹን የሚያሳትፋል። ከተመልካች ተዋናዩ ጋር መጥቶ የሚሳተፍበት የተውኔት አይነት ነው። አንዳንዱ ዲያም ላይክ አንዱ አክተር አስራ አራት ገጸ ባህሪ ይጫወታል። አንዱ ያየሁት ልብስ እዛው እንዲያውም በመስቀያ ተዘጋጅቶላታል እሱን እያወለቀች እየቀየረች እያደረገች ልብሷንም እንትንም እየቀያየሩ ልክ ኦልሞስት የቲያትር ንባብ እንደማድረግ ነው። ወረቀት ይዘው ምናምን ነው እና ይሄኛው ለየት ብሎ ነው ያገኘሁት። እያዩ ፈንገስን ማለት ነው። ሌላው ዓለም ቅድም እንደጠቀሰችው እነኚህ ከመድረኩ ውጭ የምንሰማቸው ገጸ ባህሪያት ልክ እንደ አለቃ ቆፍጣናው፣ ያ የህያብናት እንደዚህ የመሳሰሉትን ግሩም ወይም ካራክተሩ ልክ መድረክ ላይ እንዳሉ ሆነው እንዲሰማን እንድናያቸው ነው ያደረገን፣ ሲተርካቸው፣ ሲያዋራቸው እና ይሄ እንዲያውም ልክ የአብዬ መንግስቱ የአላቻ ጋብቻ የነበረውን ነገር ያስታውሰናል። መሪ ገጸ ባህሪዋ ቢቢታ አንድም ደቂቃ ወደ መድረኩ ላይ አትወጣም፣ ግን ሙሉ ቲያትሩ ስለ ነው እንዲያም እየተደጋገመ የሚወራው እንዲያም ሲነገር ምሰማ አፎወርቅ ተክሌ ቲያትሩ ካለቀ በኋላ እንደው ምን አለበት እንደው ቢቢት አንድ አፍታ ቆጣ መሻቀሚ ስለብሳ ከግራው ክንፍ ወደ ቀኝ ሽው ብላ ብታ የሚል አስተያየት ለአብየ መንግስቱ እንደሰጡና አብየ መንግስቱም አይ እሱን እዛው ብሩሹ ላይ ሽዋ አርገዛው ብለው እንደመለስላቸው እና እንዲህ ከመድረክ ጀርባ ያሉ ግን ገነው የሚወራላቸው ገጸ ባህርያት ያሉ አሁን ያሉ ያየኋቸው ነው ይመስለኝ፣ እኔ ስለ እውነት እና ይሄ ራሱ አንድ የአክቲንግም የጽሁፍም ችሎታ ነው እና እጅግ በጣም የሚያስደስት ነበር። ተመስገን መድረክ ላይ ያልመጡትን ወይም ደግሞ ለተመልካች ቅርብ ያደረጋቸውን ግሩም የሚያነጋግራቸውን ገጸ ባህርያት በአብይ መንግስቱ ስራዎች ውስጥ ያቺ ገጸ ባህሪ እስክትናፈቅ ሄደበት ጋር አዛም ደሃል ጎልተው የወጡ ገጸ ባህርያት አሉ። እስከ መጨረሻው ፍጻሜው ድረስ የሚወስደናለ ድምዳሜው ያን መረር ያለ የህይወት ጉዞ፣ አንድ የቀለም ትምህርት የቀሰመ የህይወትም ምልከታው ሻል ያለ ሰው በፈተና ውስጥ በጣም አዳጋች በሆነ መንገድ ይለፍ እንጂ በፍጻሜው ተስፋ በሚፈነጥቅ መልኩ ነው የሚቋጨው። ተስፋ እንዳስቆረጠ አይደለም። የክብደቱን ያህል በዛ ለማወስትቶ አይሄድም። መዝጊያው ላይ ያን ተስፋ የሚፈነጥቅ ነገር እናያለን። እስኪ ቅድም ያነሳችሁትን በዚህ አገር ያለ ተመልካች ለዚህ አቀራረብ መገዛት ምንድን ነው ምክንያቱ ትላላችሁ? በተለያዩ ግዛቶች ውስጥ ተንቀሳቀሳችሁ ቲያትር የማሳየት አንዳንዴም በተመልካቹ የመቀለድ ድረስ የምትሄዱባቸውን ወጎች በሬዲዮ ፕሮግራሞቻችንም አቅርበናል። ከህይወቱ ሩቅ የሆኑ ሰዎች እንዴት ሊገዙ እንዴት ሊደመሙ እንዴት ሊስቁ ሊያለቅሱ ቻሉ? እንዴት የሁሉም አደረገው ይህንን ታሪክ የዕለት ተዕለት ሕይወቶቹ ህይወቶቹ በእርግጥ እንግዳ ናቸው። ሩቅ ላለው ሰው የሚኖረው ህይወት አይደለም። ምንድን ነው ሚስጥሩ ትላላችሁ አለም ጀምሪልን እንግዲህ ምንድን ነው ቀደም ሲል ሁላችንም በአብዛኛው ነጥብ ለመናገር እንደሞከር ነው መነሻ ጽሁፉ ራሱ ለማንም ህይወት ቅርብ እንዲሆን ተደርጎ የተጻፈ ድርሰት ነው ድርሰቱ በረከት ድንቅ አድርጎ ነው የጻፈው ሁለተኛ ይህንን ነገር እዛ ኢትዮጵያ ውስጥ ያለው ሰው ራሱ ኑሮው ነው ውጭ ያለው ሰው ደግሞ በስልክም ይሁን በቤተሰብ የሚደርሱት ነገሮች አሉ አንድ ሰው ቤት ሊሰራ ቢያስብ ቤት ሊከራይ ቢያስብ ቢሮ ቢሄድ የሚገጥመው፣ ወላጆች ወይም ጓደኞች እህቶች ከሚጠይቁት ጥያቄ ያልተሟላላቸው ነገሮች ምንድን ናቸው፣ ችግሮቹ ምንድን ናቸው የሚለውን በዚህ በቢሮክራሲውም ይሁን በሌላ መልኩ ያለውን ነገር የሚሰማቸው እውነቶች ናቸው። ቅርብ ነው። ምንም ያህል ከሀገር ቢወጣ ብዙ አብዛኛው ኢትዮጵያዊ ቅርብ ነው። እዛው ነው የሚኖረው። እዚህም ቢኖር ማለት ነው። እነዚህን ነገሮች የማወቅ ነው ነፍሱ ነው የሰውን ነፍስ እውነታ የማቅረብ ነው የማወቅ ሁለተኛ ያነዛ ቃላቶች በተዋንያሉ ደግሞ ሲተላለፉ፣ በረከት ጽፎ ሌላ ሰው ቢሆን የሰራው ሊወድቁ ይችሉ ነበር፣ ላይገቡ ይችሉ ነበር፣ ሊጣሉ ይችሉ ነበር መድረኩ ላይ። ነገር ግን ግሩም ደግሞ ምንድን ነው የሚያደርገው፣ እኛ ያተቆፍጣናው ውይ፣ ምን አሉ፣ አሁን ምን ሊሉ ይሆን ብለን እንድንጠብቅ ያረሰርሰዋል፣ ቦታውን ያዘጋጀዋል እና ምን መሰላችሁ አቶ ቆፍጣና ነው። ከዛ ብለው ሲዘጋጅ የምንቀበለው ነገር ልክ እንደ ስፖንጅ እንድንመጣው አድርጎን የሚለቅልን ያንን ነገር ሲለቅልን ውስጣችን ገብቶ ነው የሚያስቀን ማለት ነው። አረስርሶ ነው የሚለቀው። ሲለቀው አጫዋወቱ ማለት ነው። አንዳንዱ ተመልካች ምናልባትም እያዩ ፈንገስ እብድ ነው ብሎ ሊያስብ ፈልጎ ነበረ ሲጀምር። እብድ ደግሞ እነዚህን ሁሉ እውነታዎች ቋጥሮ ሊጓዝ አይችልም፣ ያስታውቃል የህይወት ታሪኩ ደግሞ በዛ ሰንሰለት ውስጥ ለምን ሆነ መንገድ ላይ ለምን ወደቀ፣ እንዲህ አይነት ሰው ለምን ወጣው የሚለውን ሲጀምር፣ አሁን ዘውዴ ትሙት የሚለውን መሀላ በኢትዮጵያ የተለመደው በእናትና በአባት መማል ነው። ዘውዴ ትሙትን እናቱ ናት ብለን ነው እስከ መጨረሻው አብረው ነው የምንሄደው። ወደ መጨረሻው ሲል ላይ ሚስቱ አድርጎ ነው የሚያመጣት አንድ በፍቅር የማምለክ አዲስ ባህል ነው ያመጣው። በረከት እዛ ላይ በሚስት መማልን ነው ያየ። ነው መጨረሻ ላይ ከእናትነት ወደ ሚስትነት የአክር ከፌስታሉ ጋር የሄደውን ነው የልጁ ያቺ ትንሽ ካር ሲሆና የታየችን ቁም ነገር ግን ልጁን የልጁን ፍቅር የልጁን ኃይል የልጁን ማን ነው ለልጁ ትንሽ አሻንጉሊትና እቃ ያን ያህል ስሜት ይዞት የማይጓዝ ለማለት ነው። ገጸ ባህሪ ፍተሻው ወጉ ቀጥሏል። በሚቀጥለው ፕሮግራማችን እንመልሳቸዋለን። እንግዶች ለጊዜያቸው አመሰግናለሁ። ተርፏል። ለመሆኑ ለራዲዮ መጽት የሚሆን አዲሱ ተርፎናል። ጥሩ ወጋለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። እስከ ምሽቱ አራት ሰዓት አብረን እንቆያለን። መልካም ምሽት። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በየአመቱ በዚህ ዕለት የህዳር ወር በገባ አራተኛው ሐሙስ ቤተሰቦች ተሰባስበው የሕይወትን ትሩፋቶች ጸጋና በረከቶች በማወደስ ምስጋና በማቅረብ የሚያከብሩበት ብሔራዊ ክብረ በዓል ነው። ክብረ በዓሉ ዘመን የጠገበ መሆኑን በማስታወስ የተንደረደረው የዕለቱ ርዕሰ አንቀጽ ከመጀመሪያዎቹ እንግሊዛውያን ሰፋሪዎች አንዳንዶቹ ወዲህ ወደ ሰሜን አሜሪካ ከገቡበት እንደ አውሮፓውያን ዘመን አቆጣጠር በ1620ዎቹ እምብዛም ለሰዎች መኖሪያ በማያመቸው ጫካና እጅግ የከፋ የክረምት ወራት አሳልፈው የመጀመሪያውን የአማረ የሰብል ምርት መሰብሰብ መቻላቸውን ተከትሎ የገጠማቸውን መልካም እድል ለማወደስ ፋታ ከወሰዱበት ጊዜ አንስቶ መከበር መጀመሩን ይጠቁማል። በአብዛኛው የዓለም ሀገሮች ከምህር ወቅት ጋር የሚገጣጠመው የዩናይት ስቴትሱ የምስጋና ቀን ክብረ በዓል በቪየትናም የቹንግቱ አሊያም ሆሞ የሚል መጠሪያ እንደተሰጠው ከተሰጠው የጋናው ብሔራዊ ክብረ በዓላት ጋር ተመሳሳይነቱ ይዘገባል። ተርኪ የተባለችው ለማዳ ጅግራ ዋና ምግብነት፣ የአሜሪካ እግር ኳስ በመባል የሚታወቀው የጨዋታው አይነት ኳሲቱ ይበልጡን በእጅ ተይዛ በፍጥነትና በኃይል ጨዋታው የሚጧጧፍበት ነው። የበዓሉን አድማቂ ልዩ የጓዳና ትርኢቶችና የቤተሰቦች መሰባሰቢያነቱ ግን በተለይ ዕለቱን አሜሪካዊ ብቻ በዓል ያደርጉታል ሲል ርዕሰ አንቀጹ ይተነትናል። ዩናይትድ ስቴትስ ከእንግሊዝ አገዛዝ ነጻ የወጣችበትን በአውሮፓውያን የቀን መቁጠሪያ ስሌት መሠረትም በየአመቱ ሐምሌ አራት ቀን ከሚከበረው የነጻነት ቀን ጋር ከሃይማኖት፣ ፖለቲካና የጎሳ ልዩነቶች ውጪ አሜሪካውያን በሙሉ በጋራ ከሚያከብሯቸው ሁለቱ ታላላቅ ክብረ በዓላትም አንዱ ነው። ዕለቱ በተጨማሪም ዜጎች ያለፈውን ዓመት መለስ ብለው የሚመለከቱበትና በጥሞና ስለመጪው የሚያስቡበት ጊዜም ጭምር መሆኑን የጠቆመው ርዕስ አንቀጽ አገራችን በምስራቅ አውሮፓ በመካከለኛው ምስራቅና በምዕራብ አፍሪቃ የሚታዩት ቀውሶች የሚያስከትሏቸውን ምስቅልቅሎች ለመታደግ በመርዳት ላይ ባለችበት በአሁኑ ወቅት ያልተቋጩት የአንዣበቡ አደጋዎች በብዙዎች አእምሮ የሚጉላሉበት ጊዜም ጭምር መሆኑ እሙን ነው ብሏል። አሜሪካውያን በእርስ በርስ ጦርነት ተጠምደው ይህን በመሰሉ እጅግ አሳሳቢ ሁኔታዎች ተከበው በነበሩበት ወቅት ነው ፕሬዚዳንት አብርሃም ሊንከን የዛሬውን የምስጋና ቀን እንደ አውሮፓውያን የዘመን አቆጣጠር ጥቅምት 3 ቀን 963 ዓ ም ለመጀመሪያ ጊዜ በኦፊሴል የአገሪቱ ብሔራዊ ክብረ በዓልነት የሰየሙት። በዚያ በከፋ ጦርነት ተጠምደው እንደነበሩት አያት ቅድማ አያቶቻችን ሁሉ አሜሪካውያን ዛሬም መልካም ተመልካችና ነገን በቀና የሚያስቡ ሕዝቦች እንደመሆናቸው የዛሬውንም የምስጋና ቀን ክብረ በዓል ከወዳጅ ጓደኞችና ቤተሰቦች ጋር በመሰባሰብ እንደ ትላንቱ ሁሉ ዛሬም የበዓሉን መልካም መንፈስ ተላብሰው በነፃ ምድር የሚኖሩበትን የነገ ተስፋና ሕይወት በረከቶች በማወደስና በምስጋና ያከብራሉ ሲል በተለይ በዓሉን ተንተርሶ የቀረበው የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች የዛሬ ዝግጅታችን በዚሁ ተጠናቀቀ። የትግርኛው ፕሮግራም ይቀጥላል። በእኛ በኩል ሰላም ደናደሩ። ምስጋና ቀንን አክብሩ።